Pratitan. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሃያ አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ታሕሳስ ሃያ አራት 2013 ዓ ም ስርጭታችን ጀመረ። ዘመን እንደ አውሮፓ ለምትቆጥሩ ሁሉ እንኳን ለአዲሱ ዓመት አደረሳችሁ። ሃፒ ኒው ይር፣ ቦናኔ፣ ስኖቭም ጎደም ፍዋስ ኖየስያ፣ ሄሪ ያምዋ ካምፒያ። ጤና ይስጥልኝ የተከበራችሁ አድማጮች በአዲስ ዓመት ከጤናና ከሰላም ጋር መልካሙን ሁሉ እንመኛለን። የማስተናግዳችሁ ሰሎሞን አባተ ነኝ። በወቅቱ የኢትዮጵያ ሁኔታ ላይ የሕግ ምሁራንን ክርክር ይዘናል በዚህ ምሽት። የቦስተኑ ደረጀ ደምሴ ቡልቱ እንዲህ ይላሉ። በእኔ አመለካከት አሁን ትግራይ ውስጥ እየተደረገ ያለው ከቀበሌ ከወረዳ ጀምሮ ሕዝቡ የራሱን ሰዎች በሚፈልገው መልኩ መርጦ ራሱን ማስተዳደር የሚችልበት መንገድ በኢትዮጵያ በሙሉ ሊደረግ የሚችልበት ሁኔታ ካልተፈጠረ ችግር ይኖራል ወደፊትም እና ያንን ማድረግ እስካሁን ድረስ አይቻልም ነበረ። አሁን ግን እኔ የማየው ያን የማድረግ ወደ ዴሞክራሲ የመሄድ እድል አለ። ዶክተር አወል ቃሲም አሎ ከሎንዶን ችግር ልንሄድ የምንችልበት እድላችን እጅግ በጣም የተዳከመ የተመናመነ ነው የሚመስለኝ። ይዘናቸዋል። ፕሮዲውሰሩ ንጉሡ ታምሬ ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ከሰዓቱ የዓለም ዜና ጋር ጽዮን ግርማ ነኝ። በመላው ዓለም 84 ሚሊዮን ሰዎች ለኮቪድ-19 መጋለጣቸውን 1.8 ሚሊዮን ሰዎች ደግሞ በወረርሽኙ ሕይወታቸው ማለፉን የጆንስ ሆፕኪንስ የኮሮና ቫይረስ የመረጃ ማዕከል በዕለታዊ መረጃው አስታወቀ። 20 ሚሊዮን ሕዝቦቿ በኮሮና ቫይረስ የተያዙባት እና 345000 ሰዎች ሕይወታቸውን ያጡባት ዩናይትድ ስቴትስ ከየትኛውም የዓለም ክፍል ከፍ ያለው ቁጥር የተመዘገበባት ሀገር ተናገሩን ሆናለች። አስር ሚሊዮን ህዝቦቿ በቫይረሱ የተያዙባት ህንድ ሁለተኛ ስትሆን ሰባት ነጥብ ሰባት ሚሊዮን ሰዎች በመያዛቸው ደግሞ ብራዚል ሶስተኛ ደረጃ ላይ ትገኛለች። የብሪታንያ የጤና ባለስልጣናት የመጀመሪያው ዙር ወረርሽኝ ሲመጣ የተገነቡ የድንገተኛ ህመምተኛ መቀበያ ሆስፒታሎችን እንደገና በመክፈት ላይ እንደሚገኙ አስታወቁ። አገሪቱ ይበልጥ ተስፋፊ የሆነውን አዲሱን ቫይረስ ለመዋጋት በመታገል ላይ ትገኛለች ብለዋል። የብሪታንያ የጤና ማዕከል ቃል አቀባይ እንደተናገሩት ለንደን ውስጥ የሚገኘው ናይቲንጌል ሆስፒታል የጤና ባለሙያዎች ለቫይረሱ ተያያዦች ተከፍቶ የነበረ የነበረውን ክፍል እንደገና ለመክፈት እየተዘጋጁ መሆናቸውን ገልጸዋል። ናይትንጌል በከተማው ዙሪያ ለመጀመሪያ ጊዜ የኮሮና ቫይረስ ወረርሽኝ ወቅት እንዲያገለግል በወታደሮች የተገነባ ሲሆን እስካሁን ደግሞ መጠባበቂያ ሆኖ ቆይቶ ነበር። በብሪታንያ ትላንት አርብ 55 ሺህ አዲስ የኮሮና ቫይረስ ተያያዦችን መዝግባለች። የጤና ባለስልጣናቱ ይህ ቁጥር የአዲሱ ቫይረስ ውጤት እንደሆነ ይናገራሉ። አዲሱ ቫይረስ በሰላሳ ሶስት አገራት ውስጥ መታየቱን ኒውዮርክ ኒውዮርክ ታይምስ ዘግቧል። ወደ አርባ የሚጠጉ ሀገራት ደግሞ ከብሪታንያ የሚደረግ ማንኛውንም ጉዞ ላይ እቀባ ጥለዋል። ቱርክ አስራ አምስት አዲስ የኮሮና ቫይረስ ተያዦችን ከመዘገበች በኋላ ቫይረሱ የመጣው ከብሪታንያ መሆኑን በመግለጽ የጉዞ ገደብ አስቀምጣለች። ዩናይትድ ስቴትስ ፍሎሪዳ ውስጥ ከኮሎራዶና ከካሊፎርኒያ ቀጥሎ ሶስተኛውን በአዲሱ ቫይረስ የተያዘ ሰው መዝግባለች። ፈረንሳይ ሁለት ነጥብ ስድስት ሚሊዮን ሰዎች በቫይረሱ ስለተያዙባት ከደቡብ አውሮፓ ቀዳሚ ሀገር ሆናለች። ለዚህም ይመስላል አንድ መቶ ሺ ወታደሮችን አሰማርታ የአዲስ አመት ዋዜማ በዓል እንዳይከበር ስትቆጣጠር የዋለችው። የዓለም የጤና ድርጅት ባለፈው ሐሙስ ባወጣው መግለጫ እንዳመለከተው በግዙፉ የአሜሪካ መድኃኒት አምራች ኩባንያ ፋይዘር እና የጀርመኑ ኩባንያ ባዮቴክ የበለጸገውን የጸረ ኮቪድ-19 ክትባት ለአጣዳፊ ችግሮች መጠቀም የሚቻል መሆኑን በመፍቀድ በማደግ ላይ የሚገኙ አገሮች ክትባቱን በቶሎ የሚያገኙበትን መንገድ ማመቻቸቱን አስታውቋል። ይሁን እንጂ ክትባቱን የሙቀቱ መጠን ከ70 ዲግሪ ሴልሺየስ በታች በሆኑ ማቀዝ ማስቀዣ ቦታዎች ማስቀመጥ፣ በብርቱ ጥንቃቄ ማጓጓዝ እና ስርጭቱንም ለማቀላጠፍ ከፍተኛ አቅም የሚጠይቅ በመሆኑ ተደራሽነቱን ለማረጋገጥ አስቸጋሪ እንደሚያደርገው ተገምቷል። አድማጮች፣ የምታዳምጡት ከአሜሪካ ድምጽ የአማርኛ ቋንቋ አገልግሎት የሚተላለፈውን የቅዳሜ ምሽት ዝግጅት ነው። የተባበሩት መንግስታት የሰላም አስከባሪ ኃይል በተቆጣጠራት የዴሞክራቲክ ሪፐብሊክ ኮንጎ ሎሴሉስ በተባለች ቦታ ትላንት በአውሮፓውያኑ አዲስ ዓመት በተደረገ ውጊያ አስራ አራት እስላማዊ ታጣቂዎችና ሁለት ወታደሮች መገደላቸውን ኮንጎ አስታወቀች። በኮንጎ ምስራቃዊ ድንበር አካባቢ ከሚገኙ ታጣቂዎች መካከል ከፍተኛ ጥቃት እየተፈጸመ ነው የተባለው የዩጋንዳ እስላማዊ ታጣቂዎች ቡድን በአካባቢው ላይ በቅርቡ በተደጋጋሚ ጥቃቶችን እየፈጸሙ ነው ተብሏል። ራስ አል አኒ በተባለች በቱርክ ድንበር ላይ የምትገኝ የሶሪያ ከተማ የአትክልት ገበያ ቦታ ላይ ዛሬ በደረሰ በመኪና ላይ የተጠመደ ቦምብ ፍንዳታ ብዛት ያላቸው ሰዎች መገደላቸውንና ብዙዎች መቁሰላቸውን የሶሪያ ብሔራዊ ቴሌቪዥን ጣቢያ ሳና ዘግቧል። በፍንዳታው ከተገደሉት መካከል ሁለት ልጆች ሲኖሩ ወላጆቻቸው ደግሞ ቆስለዋል። በቱርክ መንግስት የሚደገፉ ብዛት ያላቸው ወታደሮች መገደላቸውንም ዘገባው አክሏል። ፓኪስታን እንደ አውሮፓውያን አቆጣጠር በ2008 ዓ.ም በሞምባይ ጥቃት በዩናይትድ ስቴትስ እና በሕንድ የሚወነጀል የእስላማዊ ታጣቂዎች መሪን መያዟን ዛሬ አስታወቀች። ግለሰቡ ተይዞ የታሰረው አሁን ከደረሰ ጥቃት ጋር በተያያዘ ሳይሆን ለእስላማዊ ታጣቂዎች ከሚደረግ የገንዘብ ድጋፍ ጋር በተያያዘ መሆኑን የሀገሪቱ ባለስልጣናት አስታውቀዋል። ፕሮስራይብድ ኦርጋናይዜሽን ሊቲ ወይም ደግሞ ላሽካር ኢ ጣይብ ተብሎ የሚጠራው ቡድን መሪ የሆነው ዛኪ ሁን ረሃማን የታሰረው አሸባሪ ቡድኖችን በገንዘብ በመደገፍ ተጠርጥሮ መሆኑን የፓኪስታን ፑንጃብ አካባቢ የጸረ ሽብርተኝነት መምሪያ ቃል አቀባይ ተናግረዋል። ተጠርጣሪው ለእስላማዊ ታጣቂዎቹ እንቅስቃሴ የሕክምና ቁሳቁስ ለመግዛት የሚያስችል ገንዘብ ለመስጠት ሲንቀሳቀስ እንደነበር አምኗል ብለዋል ቃል አቀባዩ። በደቡብ አፍጋኒስታን ማንነቱ ያልታወቀ ሰው ባደረሰው የመሳሪያ ጥቃት አንድ ጋዜጠኛ እና የሰብአዊ መብት ተሟጋች መገደሉን የአገሪቱ ባለስልጣናት አስታወቁ በሁለት ወራት ውስጥ ብቻ በአገሪቱ ጋዜጠኛ ሲገደል ይህ አምስተኛው ነው ቢስሚላህ ሀዲል አማቅ የተባለው ታዋቂው የአፍጋኒስታን ጋዜጠኛ ትላንት አርብ ቤተሰቦቹን ጠይቆ እርሱ ወደሚኖርበት ኮሆር ወደተባለች ከተማ በመመለስ ላይ እንዳለ በተከፈተበት ጥቃት መገደሉን የከተማዋ ባለስልጣናት አረጋግጠዋል። አድማጮች፣ ዜናው በዚህ አበቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። አመሰግናለሁ ሲሆን ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ታህሳስ 24 2013 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም በአሁኑ ወቅት ከኢትዮጵያ የሚወጡ ዘገባዎች ጉዳዮችን የሚያራግቡና ስሜታዊነት የሚታይባቸው ናቸው ይላሉ በሚሲሲፒ ዩኒቨርሲቲ የጋዜጠኛነት መምህሩ ዶክተር ዘነበ በየነ። እውነትም ሆኖ ያ መረጃ ግጭትን የሚያስፋፋ ከሆነ አገር ላይ አደጋ የሚጥል ከሆነ በሕዝቦች መካከል መተማመንን የሚሸረሽር ከሆነ የምንዘግብበት መንገድ ችግሮችን እና ግጭቶችን ሊፈታ በሚችል መልኩ አጣጫ ሊጠቁም በሚችል መልኩ መሆን መቻል አለበት። የግጭቶች አዘጋገብ ዝግጅት አለን። አሁን ወደ መጀመሪያው ዝግጅት እንለፉ። ክርክር በዛሬ የኢትዮጵያ ጉዳይ በኢትዮጵያ ጉዳዮች ላይ በመጻፍ በመሟገትና ማብራሪያዎችን በመስጠት የሚታወቁ ሁለት የሕግ ባለሙያዎችን ይዘንላችኋል። በወቅቱ የሀገሪቱ ሁኔታ ላይ ይከራከራሉ። አሉላ ከበደ ነው ክርክሩን ያስተናገደው። ወደዚያው ላሻግራችሁ። አመሰግናለሁ። እንግዶቼ ሁለታችሁም ለጣቢያችን እንግዶች አይደላችሁም። ከዚህ ቀደም በተለያዩ ፕሮግራሞች ላይ በተደጋጋሚ ይቀርባችኋል። ለምንነጋገርባቸው ርዕሰ ጉዳዮች ቅርብ ለማድረግ እስኪ ሙያችሁን፣ በተለይ ትኩረት አድርጋችሁ የሰራችኋቸውን ስራዎች ጭምር በመጠኑ እናስተዋወቅ። ለአድማጭ ለተመልካቾቻችን ራሳችሁን እንድታስተዋውቁ ልጋብዝ። ከለንደን እንነሳ። አመሰግናለሁ። አወል ቃስማሎ እባላለሁኝ። የህግ ባለሙያ ህግ የተማርኩት አዲስ አበባ ዩኒቨርሲቲ ነው። አሁን ዩናይትድ ኪንግደም ውስጥ ኪል በሚባል ዩኒቨርሲቲ ሲኒየር ሌክቸረር የህግ ትምህርት ቤት ውስጥ አስተምራለሁ። ከዛ በተረፈ የሆርን ኦፍ አፍሪካ ፖለቲካዊ ጉዳዮች ላይ፣ ስቴት ፎርሜሽን ላይ አንዳንድ እይታዎችን ከሰጣለው። በተለይም ኢትዮጵያ ላይ ከጊዜ ወደ ጊዜ ስትራክቸራል የሆኑ ነገሮች ላይ፣ እንደዚሁም ፕራክቲካል የሆኑ ፖለቲካዊ ጉዳዮች ላይ እጽፋለሁ፣ አስተያየት እሰጣለሁ። አመሰግናለሁ ስለጋበዝከኝ። ዶክተር አወልም ወልካም ዝግጅት ላይ ለውይይት ስለቀረብክ ደስ ብሎኛል። ደረጀ ደምሴ ይባላለው፣ ቦስተን ነው የምኖረው። ላለፉት 23 ዓመታት በቦስተን የህግ ጠበቃ ሁኜ በመንግስትም በግል ድርጅቶችም በተለያዩ የህግ ድርጅቶች ሰርቻለሁ። አሁን የራሴ የህግ ፈርማ አለኝ፣ አራት ጠበቆች አሉት። በትምህርት በኩል የመጀመሪያ ዲግሪን በመንግስትና ፖለቲካ ገቨርንመንትን ፖለቲክስ በሚባል ዲግሪ ጨርሼ ከዛ በኋላ የህግ ትምህርት ቤት ገብቼ በጁሪስ ዶክተር ዲግሪ ተመርቄያለሁ። እና ብዙ የምሰራው በግለሰቦች መብት ዙሪያ ነው። በወንጀል የተከሰሱ ግለሰቦችን በፌዴራልም በስቴትም ሬፕዘንት አረጋለሁ። የስቴቱ የፓብሊክ ዲፌንደር ኤጀንሲ ምክትል ቼር ነኝ። እንደገና ሎየሮችን በማሰልጠን ተመርጬ በስቴቱ ላለፉት አስራ አምስት ዓመታት የተለያዩ ኮንቲኒንግ ሊጋል ኤጁኬሽን ይባላል፣ ቀጣይ የህግ ትምህርት ሰጣለሁኝ። የአሜሪካ ሲቪል ሊበርቲስ ዩኒየን የነፃነት መብት የሚጠብቅ ድርጅትም በምክትል ፕሬዚዳንትነት አገልግያለሁ። የተከላካይ ጠበቆችን ፕሬዚዳንት ሆኜ ሰርቻለሁ ለዚ ስቴት እና ብዙ ኢንትረስቴ የግለሰብ መብትን በተመለከተ ነው። እንዳያልኳልክ ይበቃል። አመሰግናለሁ። እንግዶቼ ሁለታችሁም የህግ ባለሙያዎች በመሆናችሁ፣ ይልቁንም በጥልቀት የምንመለከታቸው እጅግ አሳሳቢ ጉዳዮች በመኖራቸው የምትከራከሩት በጥልቅ ስሜት ጉዳዩ የአገር ጉዳይ በመሆኑ አንዳንዴ ከጭብጡ ይልቅ ስሜት በሚገንበት ሁኔታ የሚመጣውን አይነት ያልተፈለገ ፍሬ አልባ የሆነ ንትርክ ውስጥ ላለመግባት በተቻለ መጠን ሀሳባችሁ ምንም ያህል የጠነከረ ምንም ያህል የተቃረነ ቢሆን ጭብጡ ላይ እንድታተኩሩ ጠይቃለሁ። ዛሬ በኢትዮጵያ ባሉት ወደፊት የሚያስኬዱ አቅጣጫዎችን የሚመለከቱ ህግ ነክ ጉዳዮችን አስተዳደርን፣ ሰላምን፣ አገሪቱን ወደፊት የሚያራምዱ ጉዳዮች አብሮ የመኖርን እጣ ጭምር እንመለከታለን። እስኪ አሁን ካለንበት እንነሳ። ወዛጋቢ ሀሳቦች ከግራና ቀኝ ይሰማሉ እንደየምንጮቻቸው። ምናልባትም ትልቁ ጉዳይ በቅርቡ በትግራይ የተካሄደው መንግስት የህግ ማስከበር እርምጃ ያለው ነው። ቀደም ብሎ ተደጋግሞ የተነገረ ሁኔታ እንዴት ነው የምትገመግሙት? دكتور أحمد): أنا أريد أن أدخل في <applause> አብይ አህመድ ወደ ስልጣ ከመጡበት ጊዜ ጀምሮ እጅግ ተስፋ የሚሰጡ የሚያበረታቱ የለውጥ ጅማሮዎች ነበሩ። እነዚ የለውጥ ጅማሮዎች ከጊዜ ወደ ጊዜ ተስፋ ከመስጠት ወደ አሳሳቢነት እየሄዱ መጨረሻ ላይ አገሪቷ ወደ ጦርነት የገባችበት ሁኔታ ነው ያለው። እንግዲህ ሁለት ሺህ አስራ ስምንት ላይ በአብዛኛው ስንሰማ የነበረው የዶክተር አብይ መንግስት አገሪቷን ወደ ዲሞክራሲ እንደሚያሸጋግር ለዚህ ደግሞ ያለው ቁርጠኝነት በጣም ከፍተኛ ነው። የሆነ መጀመሪያ ላይ ይህን ቁርጠኝነት የሚያመላክቱ ነገሮች መሬት ላይ እየተወሰዱ የነበሩ እርምጃዎች ነበሩ። ጊዜ ወደ ጊዜ ግን ያ የሚወሰዱት እርምጃዎች ሁኔታቸው እየተቀየረ አሁን ያለንበት ሁኔታ በተለይም ከዚህ ጦርነት በኋላ ወደ ዲሞክራሲ ልንሄድ የምንችልበት ወደ ፖለቲካዊ ሽግግር ልንሄድ የምንችልበት እድላችን እጅግ በጣም የተዳከመ፣ የተመናመነ ነው የሚመስለኝ። ስለ አገሪቷ ያለንም አጠቃላይ ቪዥን በጣም ትልቅ ተቃርኖ ውስጥ የገባበት ሁኔታ ነው የሚታየኝ። ስለዚህ አሁን ባለንበት ሁኔታ በተለይም ከጦርነቱ በኋላ ያለው ሁኔታ ሀገሪቷ ወደፊት ለማራመድ የተሻለ እርምጃ ፈጥሯል የሚለውን ትንታኔና ግምገማ እኔ አልቀበለውም። ኢፍ ኤኒቲንግ እኔ የሚታየኝ አሁን ሀገሪቷ ከኖቬምበር አራት በፊት ከነበረው በጣም የተወሳሰበ ችግር ውስጥ እንዳለች እና ይሄ ደግሞ በተለይም በጦርነቱ ሂደት ያየነው ፕሮሰስ ሀገሪቷ የሚያስፈልጋትን ሪኮንስሊሽን ስለ ኢትዮጵያ እንደ አንድ ሀገር የሚኖረንን ህልም ትልቅ ተቃርኖ ውስጥ የከተተና አይ ቲንክ ወደ ዲሞክራሲ የመሄድ እድላችንንም በጣም ያመነመነ ነው የሚያስለኝ። አቶ ደረጀ ሌላ ጥያቄ ሳልጨምር በአቶ ነው እየቀጠልኩ ያለሁት። በህግ ሙያ የህግ ዶክትሬት እንዳለው ታውቃለው። ማጠራሩንም ማጠቃቀሙን እዚህ ሀገርም በተለመደው ከዚህ ቀደም በመረጡት መንገድ ነው እየጠራ ያለሁት። ልክ ነው። እዚህ ሀገር ያለን ጠበቆች ዶክተር አንባልም ዲግሪ ጁሪስ ዶክተር ቢልም እና በዛ ነው የምመርጠው። እኔ የማየው በተለየ መልኩ ነው። ዶክተር አብይ በስልጣን ላይ ሲመጡ የተናገሩት ነገር ነበር፣ የመደመር ፍልስፍና እና ከዛ ፍልስፍና የተቀየረ ነገር አላይም፣ ግን ያ ፍልስፍና መሆን የሚችለው እና ተግባራዊ ሊሆን የሚችልበት መንገድ ሲስተሙን በመቀየር ብቻ ነበር እና ያን ሲስተም ለመቀየር የሚደረገውን ማንኛውንም ጥረት በጣም ለማደናቀፍ የሚሞክሩ ከዚህ በፊት ስልጣን ላይ የነበሩ የተለያዩ ኃይሎች አሉ። ቲፒኤልኤፍን ብቻ ሳይሆን በዛ ቲፒኤልኤፍ በመሰረተው ስርዓት ውስጥ ተጠቃሚ የነበሩ ማለት ነው እና ጦርነቱ እንዴት መጣ የሚለው በተለያየ መልክ ሊታይ ይችላል አንድ የነበረው የህግ ስርዓት የነበረው የፖለቲካል ስርዓት ድክመት ነው ኦልሬዲ በነበረው መዋቅር ነው ሪፎርም ለማድረግ የሞከረው መንግስት ያ ሪፎርም የተደረገው ከዚህ በፊት የነበሩትን ችግሮች አይቶ ለነዚያ ችግሮች መፍትሄ ጥፋተኛ የሆኑ ሰዎች ሊጠየቁ በሚችሉበት ወይም ደግሞ ይቅርታ ሊደረግላቸው የሚችልበት ስርዓት ተደርጎ ነው። ብዙ ጊዜ በተለያየ ሀገር አንድ የግለሰቦችን መብት የነፈገ ሲስተም ወይም የነበረው ሲስተም ላይ አዲስ ሲስተም መምጣት አለበት ሲባል ሪኮንሲሌሽን ወይም ደግሞ የእርቅ ፕሮሰስ ይደረጋል። ያንን ሁሉ ሳይደረግ ሪፎርም እናድርግ የሚለው ጥረት ነበር የተደረገው። ነገር ግን እንደምታውቀው አንተም መንግስት፣ በኔ አመለካከት ዶክተር አብይ የኢትዮጵያ ፕራይም ሚኒስተር ሆኖ መስራት የጀመሩት ገና አንድ ወራቸውን ከዛ በፊት የተወሰነው የኢትዮጵያ አካል ከመንግስት ቀጥታ ፓወር ውጭ ነበር። በዛ መልኩ ሪፎርም ማድረግ አይቻልም ነበር። የተከሰሱ ሰዎች ከፈለጉ አንድ ቦታ ሄደው ከመንግስት ቁጥጥር ውጭ መሆን ከቻሉ፣ ህገ መንግስት ተጣሰ የሚሉ ክልሎች ደግሞ ወደ ፍርድ ቤት ሳይሆን በራሳቸው በፈለጉት መልክ ምርጫ አቋቁመው እኔ ፌዴራል መንግስት የሚለውን አልቀበልም የሚባልበት ሲስተም አንድ ሀገር ሊኖር አይችልም። ከዛ አልፈን ደግሞ እንዴት ተጀመረ ሲባል የተጀመረው ስምንት ሺህ ወታደሮችን ሆስቴጅ በመውሰድ ነው። ጥቃት አድርሶ ማለት ነው። ያንን ደግሞ ዝም ብሎ ሊያልፍ የሚችል መንግስት የለም እና ችግሮቹ ውስብስብ ናቸው። ከራሱ ከመንግስት ስትራክቸር፣ ከህጉ ድክመት፣ ከፍርድ ቤቶች ፋንክሽን ማድረግ አለመቻል ስልጣን በትክክለኛው መሰረት ዴሞክራቲክ እና ፌዴራል ሲስተምን በተከተለ መሰረት ተበታትኖ አንዱ አንዱን ቼክ እየተደራረገ የሚካሄድበት ስርዓት የሌለበት ስለነበረ እያንዳንዱ ህገ መንግስት ተጣሰ የሚለው ሰው ሪዞርት የሚያደርገው ወይም ደግሞ እንደ ምርጫ የሚወስደው በራሱ ህገ መንግስት እንደተጣሰ ወስኖ በግሉ መፍትሔ ሰጥቶ በዛ መንቀሳቀስ። ያ ደግሞ በዛ አይነት ሁኔታ ሀገር ሊተዳደር አይችልም። ያ መስተካከል የሚችለው አሁን ነው ለመጀመሪያ ጊዜ በእኔ አመለካከት አሁን ትግራይ ውስጥ እየተደረገ ያለው ከቀበሌ ከወረዳ ጀምሮ ህዝቡ የራሱን ሰዎች በሚፈልገው መልኩ መርጦ ራሱን ማስተዳደር የሚችልበት መንገድ በኢትዮጵያ በሙሉ ሊደረግ የሚችልበት ሁኔታ ካልተፈጠረ ችግር ይኖራል ወደፊትም እና ያንን ማድረግ እስካሁን ድረስ አይቻልም ነበረ። አሁን ግን እኔ የማየው ያን የማድረግ እንዳውም ወደ ዴሞክራሲ የመሄድ እድል አለ። የአፄ ኃይለስላሴ የንጉስ አገዛዝ ነበረ። ከዛ ወዲህ የተለያዩ ኃይሎች መርተዋል አገሪቷን። ስማቸው ዴሞክራሲ ነው። ዴሞክራቲክ ፌደራል መንግስቱ ኃይለማርያም ዴሞክራቲክ ፌደራል ነበር የሚለው ኢትዮጵያ እና ስሙን ብቻ ሳይሆን ማየት ያለብን እርግጥ ነበረው የሚለው ሲስተሙ አልነበረም። አቶ ደረጀ ወደ ዶክተር አወል ከመመለሴ በፊት ጠቅላይ ሚኒስትር አብይ በዛች ሀገር ጠቅላይ ሚኒስትርነት መስራት ከጀመሩ ገና አንድ ወር ነው ብለዋል። ከሳምንታት በፊት የተካሄደውን ውጊያና የተከተለውን የመጣውን ለውጥ ምክንያት አድርገው ይሆን ግልጽ ለማድረግ ትክክል ነው። እስከዛ ድረስ እውነቱን ለመናገር ማድረግ የሚችለው የሚያወጣው አንዳንድ መመሪያዎችን ተግባራዊ ሊሆን የሚችሉት በኢትዮጵያ ግዛቶች ውስጥ ትግራይን ቀንሶ በቀሩት ውስጥ ነበረ እና ከአንድ ወር ጀምሮ በጠቅላላው ኢትዮጵያ ውስጥ የሚሰራ የፌዴራል መንግስት አለ ብዬ ለማለት የሚችለው አሁን ነው። ዶክተር አወል እንደተከታተሉት አቶ ደረጀ ወደ ዲሞክራሲያዊ ሽግግር ለመሄድ እድሉ አለን ያሉት፣ እርሶ በበኩሎ ይህን ግጭት ተንተርሶ በጻፉት አንድ ጽሑፍ ላይ ጠቅላይ ሚኒስትር አብይ አህመድ ጦርነት ያወጁት ከክልሉ አመራር ጋር የነበራቸውን የርዕዮተ ዓለምና የፖለቲካ ልዩነት ለማወራረድ ነው ይላሉ። ያን በሰላማዊ መንገድ ያልተፈታ ልዩነት በጦርነት ሊፈቱ ያደረጉት ነው ይላሉ። በአንጻሩ በመንግስት በኩል በተደጋጋሚ የተገለጸው የክልሉ አመራሮች እዚያ በሚገኘው የፌዴራሉ ጦር ላይ ጥቃት በመፈጸማቸው ሕግ የማስከበር እርምጃ ነው የሚል ነው። በመንግስት በኩል በተደጋጋሚ የተገለጸው። እስኪ ወደ ሌላ ትልቅ ርዕስ ከመሄዳችን በፊት እርስዎም ያን ለማለት ያበቃዎትን ምክንያት ያስረዱን። አቶ ደረጃቸው ያነሱት አብዛኛው ፖይንት ላይ እኔ ራዲካል የተለየ አመለካከት ያለኝ ኢቨንት የኔ መነሻ ፖይንት የሚሆነው አንድ መንግስት በተቻለ መጠን አይደለም የኖቤል ሽልማት የተሸለመ እና ሀገርን ሊያሻግር ይችላል ተብሎ ትልቅ ተስፋ የተጣለበት መንግስት መሪ ጦርነት እጅግ በጣም የመጨረሻው የመጨረሻው እርምጃ ነው መሆን መቻል ያለበት። በኢትዮጵያ ኮንቴክስት፣ ኢትዮጵያ የገባችበት ጦርነት የመጨረሻው ነው ብዬ አላምንም። በምንም አይነት መልኩ ጠቅላይ ሚኒስትሩ ጦርነትን ሙሉ በሙሉ ሩል አውት ማድረግ ነበረባቸው። ብዙ ጊዜ አሁን የመከላከያ ሰራዊት ጥቃት ደርሶበታል። እንዴት ነው የአንድ ሀገር መሪ የመከላከያ ሰራዊት ጥቃት ደርሶበት ዝም ብሎ የሚያየው? ቲፒኤልፍ ብዙ የማዕከላዊ መንግስቱን አንታጉናዚ ለማድረግ ሲያደርጋቸው የነበሩ ነገሮች ነበሩ። ይህንን ሁሉ እንዴት ሊታገስ ይችላል የሚሉ ክርክሮች አሉ። እውነት ነው፣ የትግራይ መሪ የነበረው ቲፒኤልፍ የፌዴራል መንግስትን አንታጉናዚ ሲያደርግ ነበረ በብዙ አይነት መልኩ። አንዳንዶቹ አንታጉንዝሞች በፌዴራል ስትራክቸር ውስጥ ችግር ያለባቸው አይመስለኝም፣ የሚጠበቁም ናቸው ኢንፋክት ማንም ህገ መንግስታዊ ብር ብሔራዊ ፌዴራሊዝምን አንድርስታንድ የሚያደርግ ግለሰብ የኢትዮጵያን ህገ መንግስት የሚያቅ በክልል መንግስትና በፌዴራል መንግስቱ መካከል የሚኖረን አለመግባባት ችግር አድርጎ የሚያይ ከሆነ ህገ መንግስቱን አልተረዳም ማለት ነው። የህገ መንግስቱን ፋውንዴሽናል ሎጅ አልተረዳም ማለት ነው። በአብዛኛው በፌዴራል መንግስትና በክልሎች መካከል ብዙ አንታጎኒዝሞች አሉ፣ ብዙ ክርክሮች አሉ፣ ብዙ አለመግባባቶች አሉ። በአብዛኛው እነዚህ አለመግባባቶች የሰለጠነው አንገር ላይ ፍርድ ቤት ሄደው በዛ መልኩ ይፈታሉ። አንፎርችኑኔትሊ ኢትዮጵያ ውስጥ እዛ ቦታ ላይ አልደረስንም እና ነገሮች በሀይል አንዳንድ ጫና በተሞላባቸው እና አልቲሜት ላይ አሁን ባየነው ሁኔታ በጦርነት የሚፈቱበት ሁኔታ አለ። በኔ እይታ ጠቅላይ ሚኒስትሩ ጦርነትን ሙሉ በሙሉ ሩል አውት ማድረግ መቻል ነበረብን። ችግር እንኳን ቢኖር አሁን ትግራይ ውስጥ ተደረገ የሚባሉ አንዳንድ የምናያቸው የምንሰማቸው ዜናዜና ኢትዮጵያ እንደ አገር ወደፊት ልትኖር የምትችለው ሊኖራት የምችለው እድል ፈንክሽናል የሆነ ዲሞክራሲ መገንባት አንፃር እነዚያን እድሎች ያመናመነ እንጂ ያጠናከራል በንይታ ጠቅላይ ሚኒስቴሩ ጠቅላይ ሚኒስቴር መሆን የጀመሩት አሁን ከቅርብ ጊዜ በኋላ ከጦርነቱ ካለቀ በኋላ አይ ፋይን እዛ በጣም አስቶኒሺንግ ምክንያቱም ምንድን ነው ከጠቅላይ ሚኒስቴር የሚጠበቀው ማንም ሰው የእሳቸውን ውሳኔ በምንም አይነት መልኩ ሳይቃወም ሙሉ በሙሉ ሀንድረድ ፐርሰንት ስልጣን ኖሯቸው የፈለጉትን ነገር ማድረግ አለባቸው ነው ያ የአመለካከት ከየት እንደሚመጣ ትንሽ ይቸግረኛል እዝጭ ላይ አተደረጀ እሺ፣ ጦርነት የመጨረሻው ነው ሪዞርት መሆን ያለበት የሚለው ላይ ይስማማል። ነገር ግን አንድ የፌዴራል ጦር ባልጠበቀበት ጊዜ ፕሪምቲቭ ስትራይክ ወይም ደግሞ ምናልባት አታክ ሊያደርገኝ ስለሚችል ቀድሜ አታክ ላድርገው ብሎ የአንድ ክልል መንግስት አታክ አድርጎ ስምንት ሺህ ወታደሮች ሆስቴጅ ወስዶ ከዛ መንግስት ያንን አይቶ ዝም ማለት አለበት የሚባል ነገር ሊኖር ይችላል። አይ ዶንት ቲንክ ሰው አይመስለኝም የትኛውም ሀገር ያንን አያደርግም። እስከ መጨረሻው መጠበቅ አለበት የሚባለው እንግዲህ ከዛ ሊያልፍ የሚችል አይመስለኝም። ወይም ደግሞ አይ ፕሪኤምቲቭ ስትራይክ ወይ መጀመሪያ አታክ ያደረገው ቲ ፒ ኤል ኤፍ አይደለም የሚል ከሆነ ዶክተር አወል እሱ ሌላ የፋክት ጥያቄ አለ ማለት ነው። እዛ ላይ መነጋገር እንችላለን። ያንን አክሴፕት የሚያደርግ ከሆነ ከዛ መነሳት አለበት። ያንን ሳይጠቅስ ግን እስከ መጨረሻው ወይም መጀመሪያው የሚለው ላይ መግባት አይቻልም። ያንን ክሊር ማድረግ አለ። ሁለተኛ እኔ ያልኩበት ምንድነው? ዶክተር አብይ ትግራይ ውስጥ ስልጣን አልነበረውም ለማለት የፈለግኩት፣ ቀድሞ የሴኪሪቲ ኃላፊ የነበረው አቶ ጌታቸው አሰፋ ተከሶ እሱን ለማሰር በፍርድ ቤት ትዕዛዝ ይዘው የሄዱ የፌዴራል ፖሊሶች ታስሮ ነው የተመለሱት። እሱን መያዝ አትችሉም ተብለው ከዛ ደግሞ የፌዴራሉን ጦር የክልል የፌዴራሉን ጦር ሊመራ የተላከው ጀነራል ደግሞ አንተ ቦታህን አትይዝም ተብሎ ተከልክሎ ነው የተመለሰው። ስለዚህ የራሱን ጦር የፌዴራሉን ጦር መሪ መላክ የማይችል የፌዴራል ፍርድ ቤት ማሰሪያ ያዘዘበትን ሰው አስሮ ማምጣት የማይችል ፕራይም ሚኒስተር ስልጣን የለውም እዛ ክልል ውስጥ አልኩት። በዛ ምክንያት ነው። ዶክተር አወል ወደ እርሶ ልመለስ ነው። አቶ ደረጀ ለሰጡት ማስተያየት መልስ መስጠት ይችላሉ? ጦርነት የመጨረሻ አማራጭ ነው የሚለውን እስከምረዳው ድረስ ሁለታችሁም ተስማምታችሁበታል፣ ብዙዎች የሚስማሙበት ይመስለኛል። ነገር ግን ጠቅላይ ሚኒስትር አብይ ከአሁን ቀደም የሚከሰሱት የሚወቀሱት በሀገር ውስጥ በሚታዩ ቀውሶች እርምጃ አይወስዱም፣ ታጋሽነታቸው ከመስመር ያለፈ ነው። ፍጥጫ ከገቡት የክልሉ አስተዳደርም ከህወሓት አመራሮችም ጋር ህጋዊ እርምጃዎችን ለመውሰድ ዳተኛ ናቸው። በሞከሩም ጊዜ አሁን አቶ ደረጃ የገለጿቸውን አይነት ምላሾች ሲሰጡ የሀይል እርምጃዎችን ላለመውሰድ በሚያደርጓቸው ቁጥብነቶች ደካማ መንግስት ተመስለው ይቀርቡ ነበርና እና ጦር ላይ የተፈጸመ ጥቃት መሆኑን ትክክል ነው ብለም ከተቀበለን የህወሓት አባል የሆኑ አንድ ሰው ከዚህ ቀደም ተናግረዋል። አስቀድሞ ለመከላከል የተደረገ እርምጃ መሆኑን ከህወሓት ምንጮች መሰረት ማድረግ እንችላለን እና ከሆነ መቼ ነው አንድ መንግስት የኃይል እርምጃ መውሰድ የሚችለው? ከህግም አንጻር ክርክሩ ይበልጥ በከረረ ሁኔታ በነገው ምሽት ይቀጥላል። እንዳያመልጦ ያዳምጡት። አመሰግናለሁ ተከራካሪዎቹን፣ እንዲሁም አሉላን። ወደ ተከታዩ ዘገባ እንለፍ። በቅርቡ በትግራይ ክልል የተካሄደውን ግጭት ጨምሮ በተለያዩ አካባቢዎች የሚነሱ ያለመረጋጋት ሁኔታዎችን መገናኛ ብዙሀን የሚዘግቡበት መንገድ በአብዛኛው ኃላፊነት የጎደለው እንደሆነ የሚናገሩ ምሁራን ጥቂት አይደሉም። በግጭት ዘገባ ወቅት የመገናኛ ብዙሐን አዘጋገብ ምን መምሰል አለበት? ኃላፊነታቸውስ እስከ ምን ይደርሳል? ስትል ስመኝሽ የቆየ የጋዜጠኛነት መምህራንና ባለሙያዎችን አነጋግራለች። እንደሚከተለው ይቀርባል። ኢትዮጵያ ውስጥ ያለው የፖለቲካ አለመረጋጋት ለተደጋጋሚ ግጭቶች፣ የሰው ሕይወት መጥፋት፣ መፈናቀልና የንብረት ውድመት እየዳረገ ነው። እነዚህ ግጭቶችና ጥለዋቸው የሚሄዱት ማህበራዊ ኢኮኖሚያዊና የስነ ልቦና ቀውሶችም በተለያዩ የሀገር ውስጥና የውጭ መገናኛ ብዙኃን ይዘገባሉ። ሆኖም በግጭት ወቅት ከኢትዮጵያ የሚወጡ ዘገባዎች በአብዛኛው ኃላፊነት የጎደላቸውና ሁኔታውን የሚያባብሱ ናቸው ሲሉ የጋዜጠኝነት መምህራንና አጥኚዎች ይተቻሉ። ከነዚህ አንዱ አቶ ሚኪያስ ሲሳይ በጋዜጠኝነት ያገለገሉ የኮሚኒኬሽንና ሚዲያ ባለሙያ ናቸው። በኢትዮጵያና በኤርትራ መካከል በነበረው ጦርነት ወቅትም የተባበሩት መንግስታት ካቋቋመው የሰላም አስከባሪ ቡድን ጋር በመሆን መገናኛ ብዙኃንን የማስተባበር ስራ ሰርተዋል። የሰላም ጋዜጠኝነት ላይም ጥናት አጥንተዋል። ታዲያ በአሁኑ ወቅት ኢትዮጵያ ውስጥ የሚታዩት የግጭት አዘጋገቦች እውነትን የማጣራትና የሚዛናዊነት ችግር በስፋት ይታይባቸዋል ሲሉ አስተያየታቸውን ይሰጣሉ። ውጭ ያሉ ሚዲያዎችን ለምሳሌ በምናይበት ጊዜ ለመረጃ አክሰስ የለንም በሚል የተወሰኑ ሰዎችን ወይም ደግሞ የተለያዩ ቲንክታንክ አባላትን የግል አመለካከት በመያዝ ከዛ ጋር ነገሮችን የማሾር አይነት ነገርና እውነታውን በደንብ ያልተገነዘበ ካልቸራል ኮንቴክስቱን ያላገናዘበ ወይም ደግሞ አውዱን መሰረት ያላደረገ አንዳንዴም የግል አመለካከትን የጨመረ ነው። አገር ውስጥ ደግሞ ባለው ካለው መረጃ ጥረትም ተወሰነ ነገር ነው የምናገኝ የነበረው ከአንድ ወገን ወይም ከመንግስት ብቻ የሚሰጠውን መግለጫ፣ ትንሽ ጥረት አድርጎ ወጣ ብሎ ከዛኛው በኩልስ ምን እየተደረገ ነው? ምን ህዝቡ መሀል ላይ እንዴት ነው? የሚለውን አንድ ወገን የሆነ ሌላው ደግሞ መንግስት የሚለውን ቃል መልሶ ማስተጋባትም አይቻል። ሚዲያው ሚዛኑን እንዳልጠበቀ የሚያሳይ ሁኔታ አለ። ስለዚህ ከሁለቱም አንፃር ሳይ ዜናው ከዚህ ግጭት በተለይ ልምድ ማነስም የሀገሩን ሚዲያ የውጭ ደግሞ አክሰስ ማጣት በሚሉት ምክንያት በደንብ የተዘገበ እና እውነቱ ህብረተሰቡ በቅጡ ወጥቶ የታየበት ሁኔታ አላየሁም። መስመሩን የሳትና እምብዛም ከሚዲያ ባለሙያ አንጻር ሳየው ብዙም የሚያስደስት ያልነበረ ነው። መገናኛ ብዙሃን የህዝብ አይንና ጆሮ ናቸው የሚሉት አቶ ሚኪያስ በአሁኑ ወቅት ጫፍ ይዘው የሚዘግቡ ጋዜጠኞች መብዛት ህብረተሰቡ ላይ የሚያደርሰው ተጽዕኖ የከፋ መሆኑንም እንዲህ ያስረዳሉ። በጣም የከፋ ተጽዕኖ ነው የሚያመጣው። ምክንያቱም አዳማጩ ሌላ ምክንያት ስለሌለው የአዳማጭ ዓይንና ጆሮ ሆኖ ነው ሚዲያ የሚያገለግለው እና ጉዳቱ ለአንድ ቀን፣ ለሁለት ቀን፣ ለአንድ ግለሰብ፣ ለሁለት ግለሰብ አይደለም። ዘለቄታ ያለው እና አንደኛ ሚዲያውን ታማኝነት የሚያሳጣ፣ ሁለተኛ የተዛባ መረጃ አስተላልፎ ሰዎች ያልተገባ አስተሳሰብ በዛም አስተሳሰብ ተመስርተው እርምጃ ሊወስዱ ይችላሉ፣ አስተሳሰብ ሊገነቡ ይችላሉ እና ያንን ሁኔታ ስለሚፈጥር በጣም አስከፊና አስቀያሚ ነገር ነው። እምብዛም የማያስደስት ማህበረሰብን በዘለቄታው በጋራ ላያስኖሩ የሚችሉ የተለያዩ ትርክቶች፣ እውነት ያልሆኑ ትርክቶች ከየቦታው ይንጸባረቃሉ። እነዛ ደግሞ ማህበረሰቡ አብሮ የኖረበትን የተሳሰረበትን ገመድ ቋጠሮውን ለማላላት በር ይከፍታሉ። ጋዜጠኝነት በማንኛውም ወቅት ቢሆን እውነት ላይ መሰረት ያደረገ ሚዛናዊ መረጃዎችን ማቅረብ የሚጠይቅ ሙያ ነው። ይህ ኃላፊነት በተለይ በግጭት ወቅት የከበደ እንደሚሆንና የተለየ ጥንቃቄ እንደሚፈልግ የሚገልጹት ደግሞ በሚሲሲፒ ዩኒቨርስቲ የጋዜጠኝነት ክፍል መምህር የሆኑት ዶክተር ዘነበ በየነ ናቸው። በአሁኑ ወቅት ከኢትዮጵያ የሚወጡ ዘገባዎች ጉዳዮችን የሚያራግቡና ስሜታዊነት የሚታይባቸው ናቸው የሚሉት ዶክተር ዘነበ እውነታዎችን ቢሆኑ እንኳን እንደወረዱ ማቅረብ ተገቢ እንዳልሆነ ይገልጻሉ። አንድ ነገር እውነት ስለሆነ ብቻ ለህዝብ አይቀርብም። እውነትም ሆኖ ያ መረጃ ግጭትን የሚያስፋፋ ከሆነ፣ አገር ላይ አደጋ የሚጥል ከሆነ፣ በህዝቦች መካከል መተማመንን የሚሸረሽር ከሆነ፣ የግጭት አዘጋገብ እያንዳንዱ የምንዘግበው ሁኔታ፣ የምንዘግብበት መንገድ ችግሮችን እና ግጭቶችን ሊፈታ በሚችል መልኩ አቅጣጫ ሊጠቁም በሚችል መልኩ መሆን መቻል አለበት። ምክንያቱም አንድ ነገር እውነት ስለሆነ ብቻ ወይም ስለተደረገው ብቻ እንዳለ አይወርድም። መገናኛ ብዙኃን ኃላፊነታቸውን ሲወጡ ሀገርን ከአደጋ ማዳን ይችላሉ የሚሉት ዶክተር ዘነበ በጎረቤት ሀገር ሩዋንዳና የቀድሞ ዩጎዝላቪያ አካል በነበረችው ኮሶቮ በአልባኒያና በሰርቢያን ብሔሮች መካከል በደረሰው እልቂት የመገናኛ ብዙኃን ኃላፊነት የጎደለው ዘገባ ትልቅ አስተዋጽኦ እንደነበረ ያስታውሳሉ። ምናልባት ከሩዋንዳ በላይ ኤግዛምፕል ሊሆን የሚችል ነገር ያለ አይመስለኝም። በሩዋንዳ ምናልባት ደ ፋስተስት ጄኖሳይድ ኢን ሂውማን ሂስትሪ የምንለው ሊከሰት የቻለው በሚዲያው አቀነባባሪነት፣ በሚዲያው እርዳታ ጋዜጠኞች ኃላፊነታቸውን በአግባቡ ባለመወጣታቸው ነው። ኮሶቦም እንደዛው አይነት ኤግዛምፕል መስጠት ይቻላል። ህጻናት ልጆች ኤትኒክ አልባንያን ሲሆኑ ኳስ በሚጫወቱበት ሰዓት ኳሳቸው ወደ አንድ ግቢ ይገባል። ኳሳቸውን ለማምጣት በሚገቡ ሲሞክሩ ውሻ ይከተላቸዋል። ውሻውን ለማምለጥ በሚሮጡበት ሰዓት ታስቦት የተጠራቀመ ውሃ ወይም ኩሬ ውስጥ ይገቡና ይሞታሉ። ጋዜጠኞች ይህንን ክስተት ሳያጣሩ ሰርቢያኖቹ ሁን ብለው ህጻናቶችን አጥቀጠዋቸው ወይ ጨምሮ እንደገደሏቸው አድርገው ሪፖርት አደረጉ። በማግስቱ የአካባቢው አይቶት የማያውቀውን ግጭት አስተናግዷል። ባለፉት አመታት በኢትዮጵያ የመገናኛ ብዙሃን እንቅስቃሴ ዙሪያ የተለያዩ መሻሻሎች ቢታዩም በአሁኑ ወቅት የሚታየው የግጭት አዘጋገብ ግን ሙያው አሁንም ብዙ ስልጠናዎችንና ጥናቶችን እንደሚጠይቅ ያሳየ መሆኑን ባለሙያዎቹ ያሰምሩበታል። በተለይ ማህበራዊ ሚዲያ የተቋም ሚዲያዎች ላይ ኃይሉን ያሳየበት ጊዜ ነው የሚሉት ዶክተር ዘነበ በቅርብ ጊዜ በማህበራዊ ሚዲያ በተሰራጨ ፕሮፓጋንዳ ምክንያት በማይማር በሚገኙ ሙስሊሞች ላይ የደረሰው እልቂት በኢትዮጵያም እንዳይደገም ጥንቃቄ ማድረግ እንደሚያስፈልግ አበክረው ይገልጻሉ። ኃላፊነት የጎደለው ነገር ምናልባትም የራሳችንን ንዴት ለማውጣት ወይም የተወሰኑ የሰዎችን በቀን ለመወጣት ብለን የምናደርገው ነገር በህዝብና በሀገር በመንግስት ላይ ከፍተኛ ጫና እና ጉዳት ሊያስከትል እንደሚችል ማወቅ መቻል አለበት። ሶሻል ሚዲያ ላይ የምንለቃቸው መረጃዎች በምን መልክ እኛ ወገናችንን ሀገራችን መንግስታችንን ሊጎዳ እንደሚችል መገንዘብ መቻል አለብን። እኛ ሶሻል ሚዲያ ላይ የምናወጣው መረጃ ሌሎች ለምን እንደሚጠቀሙበት አናቅም። ይህንን ደግሞ እስካሁን እያስተዋለን ይመስለኛል። በማህበራዊ ሚዲያ የሚሰራጩ ጽንፍ የያዙ መረጃዎች በህብረተሰብ መካከል ያለውን ክፍፍል እያሰፋ መሆኑን አቶ ሚኪያስም ይስማሙበታል። አንዴ የተሰራጨን ሀሰተኛ መረጃ ማረም አስቸጋሪና ጊዜ የሚወስድ ነው የሚሉት አቶ ሚኪያስ ግለሰቦችም ሆኑ ተቋማት በማህበራዊ ሚዲያ የሚወጡ መረጃዎችን እየተከታተሉ የሚያርሙበት አሰራር እንዲኖራቸው ይመክራል። እንዲህ የተደረግኩኝ የውሸትም የእውነትም እንዲህ ሆንኩኝ መረጃ በሌለው መልኩ እያደረጉ ሰዎችን ሴንሴሽናል በሆነ መልኩ በመቀስቀስ በዛ መድረክ ፈጥሮ በማስተዳደብና ጽንፍ የረገጠ ፖላራይዝድ የሆነ ሀሳብ እስከ መፍጠር ድረስ የሚካሄድበት ሁኔታ አለ። ይሄ መከታተል ያስፈልጋል። መጀመሪያ ከግለሰቦች ይጀምራል። ግለሰቦች ለምንድን ነው ማድረገው የሚል ነገር ይጠበቅባቸዋል። ከዛ ቀጥሎ ደግሞ በተቋም ደረጃ ማህበራዊ ሚዲያዎች የሚያወጧቸው መረጃዎች ክትትል ያስፈለጋቸው ከተቻለ ደግሞ በተለያዩ ሚዲያ አማካኝነት እዚህ ቦታዎች ላይ እንዲህ የተባሉ ነገሮች እንዲህ ልክነት ስለሌላቸው ብሎ የማረሚያና ህብረተሰብን የማንቃት ሁኔታ ያስፈልጋል። እንደ አውሮፓውያን አቆጣጠር በ2008 ዓመተ ምህረት በኬንያ የተደረገውን ምርጫ ተከትሎ በተነሳው የብሄር ግጭት የከፋ ጉዳት ሳይደርስ እንዲቆም መገናኛ ብዙሀን ትልቅ ሚና እንደተጫወቱ ባለሙያዎቹ ያስታውሳሉ። በኢትዮጵያም መገናኛ ብዙሀን በተለይ ለግጭት ወቅት የተለየ ያዘ ጋገብ ደንብ በማዘጋጀት ከግለሰባዊ ስሜት የጸዳና ማጣራት የተደረገበት ሚዛናዊ ዘገባዎችን በማውጣት ሀገር ላይ የሚደርሱ አሉታዊ ተጽዕኖችን በመቀነስ ኃላፊነታቸውን እንዲወጡ ይመክራሉ። ለአሜሪካ ድምፅ ዘገባ ስምኞሽ የቆየ ከፌርፋክስ ቨርጂኒያ፣ አመሰግናለሁ ሊሊህ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። እየተከበራችሁ አድማጮች ወደ ተከታዩ ዝግጅት እንሸጋገር። የኢትዮጵያ መገናኛ ብዙሃን ብሔረተኝነት የሚል ጥናት በአዲስ አበባ ዩኒቨርሲቲ የጋዜጠኛነትና ኮሚዩኒኬሽንስ ዲፓርትመንት መምህር ዶክተር ሙላቱ አለማየሁና በኖርዌይ ኤንኤልኤ ዩኒቨርሲቲ ኮሌጅ የጋዜጠኛነት መምህር ቴሬሽዳል ባለፈው ሳምንት ይፋ ተደርጓል። ጥናቱ ከጥር ሁለት ሺህ አስራ አንድ አመተ ምህረት እስከ ታህሳስ 2012 ዓ ም በነበረው የአንድ ዓመት ጊዜ ውስጥ በተሰሩ ዜናዎች ላይ ያተኮረ ሲሆን በተጨማሪም ከ25 በላይ ዋና ዋና የሚባሉ የመገናኛ ብዙሀን ተቋማትን እንዲሁም የብዙ ጋዜጠኞችን ቃለ መጠየቅ ያካትታል መሆኑ ተገልጿል። በጥናቱ መሰረት የኢትዮጵያ መገናኛ ብዙሃን ግጭቶችን ከማብረድ ይልቅ እንደ የሚሰሩበት ተቋም ወገንተኛነት ለአንድ ብሔር የወገኑ መሆናቸው ግጭትን በሚያባብሱ ዘገባዎች ላይ ማተኮራቸውና ሆን ብለው የተበዳይነት መንፈስን ለመጫን እንደሚሰሩ ተገልጿል። ኤደን ገረመው ዶክተር ሙላቱ አለማየሁን አነጋግራ ተከታዩን አሰናድታለች። መገናኛ ብዙሀን በዓለም ላይ አገልግሎት መስጠት ከጀመሩበት ጊዜ አንስቶ የሕዝብ ድምፅ እንዲሆኑ ከባድ አደራ ተጥሎባቸዋል። ጋዜጠኞችም ሆኑ የመገናኛ ብዙሀን ተቋማትም ከሃይማኖት፣ ከብሔር፣ እንዲሁም ከፖለቲካ ፓርቲ ወገንተኝነት በጸዳ መልኩ እውነታውና ሚዛናዊነትን ጠብቀው ለሕብረተሰቡ እንዲያደርሱ እለት ዕለት ከባድ የሆነ የስነ ምግባር ኃላፊነት ይጠበቅባቸዋል። ይሁንና እነዚህ መርሆች በተለያዩ ጊዜያት ይጣሳሉ። ወደ ኢትዮጵያም ስንመጣ አያሌ ጊዜ መርሆቹ እንደተጣሱ የሚነገር ሲሆን ከቅርብ ጊዜ ወዲህም መገናኛ ብዙሀን የብሔር ወገንተኝነት የሚታይባቸው እየሆኑ እንደሄዱም ይነገራል። በቴሬ ሸዳልና በዶክተር ሙላቱ አለማየው የተሰራው የኢትዮጵያ መገናኛ ብዙሀን ብሔርተኝነት የተሰኘው ጥናትም በዋናነት በዚህ ዙሪያ ያተኩራል። ዋና ዓላማው በአሁኑ ወቅት በኢትዮጵያ ሚዲያዎች ና ብሔርተኝነት ምን ይመስላል የሚለውን መስተጋብር ለማየት ነው። ማን ነው ኢንፍሉዌንስ እያደረገ ያለው? ምኑ ጎልቶ የመጣው ምንድን ነው? መሆን አለበት የሚለውን የሚመለከታቸው አካላት የራሳቸውን እርምጃ እንዲወስዱ፣ ቆም ብለው እንዲያስቡበት። ለምሳሌ መገናኛ ብዙሃን እንደዚህ ነው እንደ ዘገባ ብለው ከውጭ እንደው በገልገኛ ወገን ሲጠና ሚዲያችን ይህን ይመስላል የሚለውን ነገር እንዲያውቁና መለስ ብለው ራሳቸውን እንዲቃኙ ማስቻል ነው አንደኛው። ሁለተኛው ሌሎች አካላት ለምሳሌ መንግስታት፣ እዚህ ዶነርስ፣ ሌላም ሌላም እነዚህ ዋና ደጋፊች ናቸው ምንላቸው፣ የኢትዮጵያ ሚዲያ አሁን ያለበት ሁኔታ ተረርሰው ምን አይነት ድጋፍ ነው የሚያስፈልገው፣ ምን ድነ መደረግ ያለበት የሚለውን ነገር እንዲያውቁ ለማስቻል ነው። ሶስተኛው ኢትዮጵያ ሚዲያ ከብሄርተኝነት አንጻር ተጠንቶ አይታወቅም። ብሄርተኝነት በኛ ሀገር በፖለቲካ ውስጥ ገብቷል ከፖለቲካውም አልፎ እንደው ትራንስፖርት ውስጥ ገብተዋል። መኪኖቻችን ከወጥ የሚሰጣቸው እንደዚህ እንደዚህ ባንኮች አሁን በዘር ነው። ይሁንና ሚዲያዎች ግን ምን ይመስላል የሚለው እስካሁን አልተሰናምና። የተጠና ጥናት ነው ዶክተር ሙላቱ ጥናቱ የቃለ መጠይቅና የመጠናዊ ጥናት ዘዴዎችን አጣምሮ የያዘ እና ሳይንሳዊ ይዘቱን ሳይለቅ የተሰራ መሆኑን ገልጸው እጅግ ብዙ የመገናኛ ብዙሀን ተቋማትና ጋዜጠኞች የተሳተፉበት እና በዋናነት ዜናዎች ብቻ የተገመገሙበት እንደሆነም ያስረዳሉ። ጠረ የሚባል ነገር እንዳይኖር ሁሉንም ወገኖች ያካተተ ወይም ከሁሉም ወገኖች የተሰበሰበ ሀሳብ የተካተተ ማለት ነው። ይህንን ቃለ መጠየቅ ሲያደርግ ያደረገው ሰሪ ይሰጣል ነው። ከዚ ሁለተኛው ሜቶዶሎጂ ደግሞ ወደ አስር የሚሆኑ የሀገራችን ሚዲያዎችን ይዘታቸው ምን ይመስላል የሚለውን ማየት ነው የሞከርነው። ይሄ በሁለት ሺህ አስራ ዘጠኝ እንደ ፈረንጆች አቆጣጠር ማለት ነው የተከፈቱ ዋና ዋና የምንላቸው ጉዳዮችን መሰረት አድርገን ነው ያጠና ነው ማለት ነው። አስሩ ሚዲያዎች ከፌደራል አለ ከክልል አለ ከግል አለ። ሁሉንም ቁጥጥር የያዘ ነው ማለት ነው። ጋዜጦች ሶስት ጋዜጦች አሉ ሶስት ጋዜጦች አሉ። አንደኛው የመንግስት እና በፌዴራል ደረጃ የሚሰራቸው ሁለቶቹ ግን የግል ናቸው ማለት ነው። እና የአስር አይነት ኬዞችን ደግሞ ማድረግ ለምሳሌ ረኔ አስራ አምስቱ የአማራ ክልል ግጥያ ምን ይመስል ነበር በሚዲያዎቹ እንዴት ነው የዘገበው? ጃዋር በኦክቶበር አስራ ሁለት አካባቢ በፌስቡክ ፖስት ካደረገ በኋላ ሚዲያዎቹ እንዴት ነው የዘገቡት? የአስራ አንድ አስራ አንድ በሚል ደግሞ የሲዳማው ኬዝ እንዴት ነው የተዘገበው? የቅማንት ኬዝ እንዴት ነው የተዘገበው? የውልቃይት ኬዝ እንዴት ነው የተዘገበው? የሚሉ የተለያዩ ኬዞች መጡ። እነዚህ ኬዞች የኢትዮጵያን የፖለቲካ ኤንቫይሮንመንት፣ ለምሳሌ ዋና ዋና ለ የቅማንት ኬዝ እንዴት ነው የተዘገበው? የውልቃይት ኬዝ እንዴት ነው የተዘገበው? የሚሉ የተለያዩ ወደ ስምንት የሚደርሱ ዋና ዋና ኬዞች መጡ። እነዚህ ኬዞች የኢትዮጵያን የፖለቲካ ኤንቫይሮንመንት ልስ አድርገው ሊያሳዩ የሚችሉ ናቸው ማለት ነው። ሁልጊዜም እስኪ ልዩነት ሊታይ የሚችለው በጣም ሴንስቲቭ ኬዞች ሲከሰቱ ስለሆነ እነዚህን ኬዞች የመለየትና መዛጋ ትኩረት አድርጎ እነዚ ኬዞች በተፈጠሩበት ወቅት የተዘገቡ ዘገባዎችን በመፈለግ ምን አይነት ፍንታ ሚሰጡ የሚለውን ለማየት ነው የተሞከረው። ኮንቴንቱ ላይ የፍሬሚንግ አናሊስ ላይ የተጠቀም ነው። ሚዲያዎች እንዴት አይነት እይታ ነበራቸው የሚለውን ነው ለማየት ነው። ዶክተር ሙላቱ ከጥናቱ ማጠቃለያ በመነሳት የኢትዮጵያ መገናኛ ብዙኃን ከጋዜጠኝነት ስነ ምግባር ይልቅ ወደ ብሔሮች የወገኑ መሆናቸውንም መደምደሚያ ላይ መደረሱን ያስረዳሉ። ጋዜጠኛው ሲዘግብ ጋዜጠኛው በምን መልኩ

ለዛ ትኩረት ሰጠው በቻሉት አቅም ለነሱ በሚያደላ መልኩ የሚዘግቡበት እይታ አይተናል ማለት ነው። ከኢንተርቪው ያገኘነው መገናኛ ብዙሃኑ ሰሞኑን ሳይወዱ ወደ ብሄር ያፈቁ ረ በገባ እንደሚያካርጉ ኢንተርቪው ላይ ያደርጉ እ አሁን ትኩረት ልሰጠው የምችለው ለእኔ ብሄር ነው እንጂ ወይም እኔም ያጎላኛል ብዬ ለማሰበው የፖለቲካ አሳቢ ለሚያንቀሳቀስ ፓርቲ ወይም ብሄር ነው እንጂ ለሌላው ጉዳይ የለኝም የሚል ግልጽ የሆነ ናሬት ነው ያገኘ ነው። ከቃለ መጠየቁ ማለት ነው። ከቃለ መጠየቁ ጋዜጠኞች የሙያውን ስነምግባር ወደ ሁለተኛ ደረጃ ነው ያመጡት። መጀመሪያ ቅድሚያ ያሰጡት ምንድ ነው የብሔርን እጻቤ የማጉላት በግልጽ ያደሉበት ና እየተናገሩበት ነው ማለት ነው። ከኢንተር ከኢንተርቪው የተደረገ ነው ነገራችን ላይ አንዳንድ ሰዎች ምን ብለው ሚሰጥታል ጥፋት የብሔር ሚዲያ አይኑር የሚል አይነት እሳቤ አርጋይቷል። በቀጥታ የብሄር ሚዲያ አይኑር የሚል እሳቤ የለውም። እንደዚህ አይነት በቀጥታም ይሁን በተዘዋሪ መንገድ ብሔሮች ካልቸራቸውን የፖለቲካ ፍልስፍናቸውን በማህበረሰቡ ውስጥ ያላቸው መልካም እሳቤዎችን የሚያጎሉባቸው ሚዲያዎች ቢኖር በጣም በእጅጉ ይደገፋል። ግን ከዛ ስላለፈ ነው አሁን እኛ የኢትዮጵያ ሚዲያ መር ዘር ተኮር እየሆነ ነው ብለን ወደ ኮንክሉዥን የመጣ ነው እና ለምሳሌ ክልሎች ሚዲያ መኖራቸው ጥሩ ነው። በጣም በጣም በሰብ ሲሄዱ የህብተኮር የሆኑ ሚዲያስ መኖራቸው በእጅጉ አይወደዱም። ኢትዮጵያ ሚዲያዎች ብዙ ሰዎች ብለን የምንለው ማለት ነው። መገናኛ ብዙሀኑም ሆኖ ጋዜጠኞቹ ወገንተኝነታቸውን የሚያሳይባቸው የተለያዩ ስልቶች እንዳሉም ከጥናቱ በመነሳት ያስረዳሉ። ከዚህ ከኮንቴንቶቹ ከተመረጡት አስር ሚዲያዎች ያገኘ ናቸው። ሁለት ዋና ዋና አንጓዎች አሉ፣ ወይም ፍሬም ብለን የምንላቸው ማለት ነው። የመጀመሪያው አንድን ብሄር ከሌላኛው ብሄር የመለየት የማናጠል፣ የማሳነፍ፣ የማብጠልጠል እሳቤን ይዞ የሚሰራ ሚዲያ ማለት ገለሉ ያደርጋል ማለት በዚህ ውስጥ የተለያዩ ቴክኒኮችን ተጠቅሟል። በነገራችን ላይ ሚዲያዎች ይሄን እንዳደረጉ አያደርጉም ስልሽ፣ ይሄኛው ሪሰርቸሮቹ የሚሰጡት ፍልስፍና ነው ማለት እንችላለን። ምሳሌ አንደኛው ቴክኒክ ዝምታን መምረጥ ነው። ሳይለንስ ወይም ፐርሚሽን ብለን የምንለው ማለት ነው። ይሄኛው ዝምታ የራሱ ብሄር እስካልተጎዳ ድረስ፣ እስካልተጠቃ ድረስ በፍጹም አይዘግቡም። በፍጹም ለምሳሌ ሀያ አንድ ተማሪዎች በደንብ ደንቦ ታግተው ነበር። ዜናው ከመታገት አልፍ ሂማን ቫሊዩ አለውና ከሂማኒተሪያን አስፔክት እንኳ ሊዘገብ የሚገባው ነው። ከጥቂት ሚዲያዎች ውጭ አብዛኞቹ ሳይለንስ ነው የነበር፣ ጉዳዩ መንካት ማልፈለጉ። ምክንያቱም ያ ጉዳይ የአንድ ብሄር ጉዳይ ነው ብለው ስላሰቡ ዝምታን የመምረጥ ነው የነበረው ማለት ነው። ሌላኛው ያገኘነው ቴክኒክ የማደብዘዝ በቃ ነገሩ እንዳይታወቅ የማሸፋፍን ነገር አደጋ ደግሞ ለፖለቲካል አድቫንቴጅ ሲሉ ወይም ለራሳቸውን ብሄር ለመጥቀም ሲሉ አደርዘው ካልፋሉ ያን ጉዳይ ማለት ስለዚህ፣ ይሄ ጉዳይ ባለመዘገቡ ምክንያት በሌላኛው ወገን ቂም፣ ጥላቻ ዲቨሎፕ አድርገው ይበራሉ ማለት ነው። ይሄኛው አንደ ሌላኛው ቴክኒክ ነው ማለት ነው። ተከፍ አድረሱ ሰው የማለት ምናልባት፣ እዚህ ጋር እንደው ለአድማጭውም በግልጽ ለማድረግ አንድ ነገር በግልጽ እስካልተዘገበ ድረስ ከጥቅሙ ይልቅ ጉዳቱን የሚያመልስ ነው። ሌላኛው ዋናውን ጉዳይ ከመዘገብ ይልቅ የሆነ የማንጋደደ ትናንት የማድረግ አይነት ነገር ካለ ኦክቶበር ላይ ጀዋር የአንደግ ስከባፈ በኋላ በርካታ ጥፋቶች በእርሷን መንግስት እንዳመኑ ሰማኒያ ሰባት ሰዎች መሞታቸውን አረጋግጠዋል። ያን ተከትሎ አንዳንድ ሚዲያዎች ይሄ የጀዋር ችግር አይደለም፣ የመንግስት ደካማነት ነው ብሎ ወደ ሌላ ጉዳይ ወደ ፖለቲካል ኢምፕሊኬሽን እንዲኖረው እና ሌላኛው ግን በማጥላላት መሞከር ዋናን ችግር ያለመዘገብ አይነት እሳቤዎችን አሳይ ይሆናል ማለት ነው እናም ትናንትን ጊዜ ያልኩሽ ማለት ነው። ሌላኛው ቴክኒክ በጣም በሚገርም ሁኔታ ይህ ማማለል ማለት እንችላለን። ማማለል የእኔ ክልል አቃፊ ነው፣ የእኔ ክልል ሰላም ነው፣ የእኔ ክልል ልማት ብቻ ነው ያለው የሚለው ነገር ለማጉላት የተለያዩ መገናኛ ብዙሀን የሚዘግቧቸው ዘገባት ናቸው። ጥሩ ማሳያ የሚሆነው ለምሳሌ ኤልክሻሳዘን በኢትዮጵያ ፖለቲካ ውስጥ በጣም ብዙ ቀውሶች የታዩበት ነገመት ነው። በዛ ውስጥ በአብዛኛው ዩኒቨርሲቲዎች ዝግጅ ዝግ ነበሩ ወይም በግጭት ውስጥ ነው ያሳለፉት። ምሳሌ እንደማሳያ ከአማራ ክልል፣ ከኦሮሚያ፣ ከአዲስ አበባ መቀሌ ሄደው የሚማሩ ተማሪዎች ኢንተርቪው ይደረግላቸውና እንዴ እንደ መቀሌ አይነት ዩኒቨርሲቲማ የለም፣ ሰላም የሰፈነበት ሀገርማ የለም ብሎ ለማሳየት የሚሞከር፣ በዛ አካባቢ ተማሪዎች በልማት ስራ ሲሰማሩ፣ በተለያዩ ጉብኝቶችን ሲያደርጉ የሚያሳዩ ዘገቦች አጉልተው የማውጣል። ምን ለማሳየት እኛ ሰላም ነን፣ የኛ ክልል ከሁሉም በላይ የተረጋጋ ኑሮ እየመራ ነው የሚለውን ለማሳየት ማለት ነው። በተቃራኒ ሌሎች ክልሎችም እንደዚህ አይነት ዘገባዎችን አካተውልናል ማለት ነው። ለምሳሌ ትዝ ይልሽ ከሆነ የትግራይ ክልል ትምህርት ቢሮ ወደ አማራ ክልል ተማሪዎችን አልቅም ያለበት ወቅት ነበር እና ያንን ተከትሎ ሌሎች ሚዲያዎች፣ በተለይ በአማራ ክልል ያሉና የአማራን አይዲዮሎጂ የሚደግፉ እዛ ክልል የመጡትን ሰዎች ኢንተርቪው በማድረግ የማሳየት ስራ ሰርተዋል ማለት ነው። በሁለቱ ክልሎች ይቻች ምሳሌ እንኳ ብሎች የማማለል አይነት ስራ ይሳፋለት። ሌሎችም በኦሮሚያ ሚዲያዎችም እንደዚያ ነገሮችን አይተናል ማለት የእኔ ክልል ጥሩ ነው ብሎ የሚለውን ለማሳየት ቢዘገብ ጥሩ ነው። ምንም መጥፎነት የለውም። ይሁንና የተጠቀሙበት አጋጣሚ ግን ጥላቻ ነገር የሚበራ ስለሆነ ከጥቅሙ ይልቅ ከዚህ ቀደም በመገናኛ ብዙኃን መካከል ይታይ የነበረው ልዩነት የመንግስትና የግል የሚል እንደነበረ የሚያስታውሱት ዶክተር ሙላቱ አሁን ላይ ግን መገናኛ ብዙኃን ለራሳቸው የተለያዩ የብሔር ውክልናዎችን በመስጠት እኛና እነሱ የሚሉ ክፍፍሎች በማተኮር እየሰሩ መሆኑን በመጥቀስ ተጨማሪ ስልቶችን እንዲህ ይዘረዝራሉ። ይህ በጣም በግልጽ የታየ ነው ማለት ነው። በዚህ ውስጥ የተለያዩ ቴክኒኮችን አይተናል ማለት ነው። መጀመሪያው ይሄ ማጋለጥ ብለን የምንለው ኤክስፖዚሽን ብለ ነዋል። ማጋለጥ አንድ ፖለቲካ መሪ ወይም አንድ የክልል መሪ ለሌላ ሚዲያ ያለውን ነገር ይናገራል። እውነቱን ሶስተኛ ሚዲያ ከዛ ወቅትና ይኸው እነዚህ ክልሎች ይሄ ግለሰብ እንደዚህ እያደረገ ነው ብሎ መጥፎ ነገሮችን በማጉላት የእሱ ብሔር እንዲጠላው የማድረግ አይነት፣ በጣም ተመርጣ መጥፎ የተባለቻ ነገሮች አኮት ተደርጋ የምትዘገበት ፋፍናት ማለት ነው። የኢትዮጵያ ሚዲያ በአጠናሁት አንዱ አንዱን ኮርት ሲያደርግ ተስተውሎ አይታወቅ። ይህ በፍጹም የታየበት ሁኔታ የለም። ሬል ነው። ሲምቦሊክ አታችመንት ያለው ነው። ታክቲካል ሶሊዳሪቲ እንለዋለን። ይሄ ጥበባዊ ትስስር ወይንም ምንም አይነት የብሄር የቋንቋ፣ የጂኦግራፊ ግንኙነት የላቸውም። ግን ዘወዲያ ሲነሳ ሩቅ የሆነው ጉዳይ ሲነሳ እነዚህ ሚዲያዎች በጣም አግል ነው የመተከል እዚህ ጋር በጣም በስፋት የምናየው የቅማንትን ጉዳይ ነው። ቅማንት እንደምታውቂ በአማራ ክልል በማዕከላዊ ጎንደር የሚገኙ ብሔረሰቦች ናቸው። የቅማንትን ጉዳይ አማራ ክልል ካሉ ሚዲያዎች ይልቅ ኦሮሚያ ክልል ያሉ ወይም ትግራይ ክልል ያሉ ሚዲያዎች በስፋት ዘጉ ይውሉ ነበር። ይህኛውም እንደማለት ነው። አንድ የሆነ የሚያገናኛቸው ነገር አለ ማለት ነው። አንድ ምናልባት ገሰው እንዲወጡ ሁለት፣ ያኛውን ግን ለማዳፈም በአንድ መሳሪያ ቢጠቀሙባቸው ማስ ይችላል። ጥሩ የአስራ አንድ አስራ አንድ የሀዋሳውን ኬ ምንም አይነት ግንኙነት የላቸውም። አብዛኞቹ ሚዲያዎች በዚገር አይገናኙም፣ በጂግራፊ አይገናኙም። ግን ደቡብ ክልል ውስጥ ካሉ መገናኛ ብዙሃን ወይ ፌደራል ላይ ካሉ መገናኛ ብዙሃን አንዳንድ የክልል ሚዲያዎች በጣም በስፋትና በጣም በጣም ሲዘግቡት እናያለን ማለት ነው። እነዚህ እነዚህ አይነት ነገሮች አላስፈላጊ የሆነ አታችመንት አላቸው ማለት ነው። ይህ አታችመንት በሌላ መልካም ጊዜ ቢሆን በጣም ብጅግ የተሻለ ነበር ቢሆንና በሌሎች ጥሩ ነገሮች ሳይዘግቡ አንድ መጥፎ ነገር ሲከሰት ብቻ ትኩረት አድርገው እነሱም የሚፈልጉት ብሄር እንዲጠላ ማድረግ የሚወዱት ብሄር ደግሞ አስፈላጊ ድጋፍ እንዲያገኝ ለማድረግ የሚጠቀሙበት ስልት ነው ማለት ነው። በተጨማሪም መገናኛ ብዙሀኑ የተበዳይነት ስሜትን የኔ በሚሉት ብሄር ላይ ለማስረጽ አበክረው እየሰሩ መሆኑንም ጥናቱ እንዳመላከተ ያስረዳሉ። የመጨረሻው የተበዳይነት ስሜት ነው፣ የቪክቲማይዜሽን ብለን የምንለው ነው ስ አንድ ችግር ሲከሰት፣ አንድ ፖሊሲ ሲወጣ፣ መንግስት አንድ ነገር ሲያደርግ ይሄ ይህንን ብሄር ይጎዳዋል ብሎ በጣም መጥፎ መጥፎ ነገሩን እያገዘፉ እያሳደጉ የሚታይበት ማለት ነው። ቪክቲማይዜሽን ነው በጣም ዴሊብሬትሊ በአንድ ግጭት ውስጥ በርካታ ጉዳቶች ናቸው የሚከሰቱ፣ የኢኮኖሚ አለ፣ ሰብአዊ ቀውስ አለ፣ ሌሎች ሌሎች። ይሁንና በዚህ ቀውስ ውስጥ የኔ ብሔር ነው ብቸኛው ተጎጂ። በፖሊሲ ውስጥ ይሄ ፖሊስ መውጣቱ የኔን ብሔር በእጅጉ ይጎዳል ብሎ ማለት ነው ማለት ነው። ሌሎችም እንደዚህ አይነት ቴክኒኮች አሉ። ዶክተር ሙላቱ አለማየሁ ሲያጠቃልሉም የሀሳብ ነጻነት ማለት የጥላቻ ንግግርን ማስፋፋትም ሆነ ማራገብ አለመሆኑን በመግለጽ መገናኛ ብዙሀን አቋም መያዝ እንደሌለባቸው ከሙያ ስነ ምግባር አንጻር አንስተው አስታውሰዋል። ጥናቱ በቀጣይ መንግስትና መገናኛ ብዙሀን ራሳቸውን እንዲመረምሩበት የተሰራ መሆኑንም ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ አመሰግናለሁ ዶክተር ሙላቱ እንዲሁም ኤደንን። ወደ ተከታዩ ዘገባ። የተከበራችሁ አድማጮች ቪኦኤ የትግርኛ ዝግጅት ክፍል በዚህ ምሽት አዲስ ፕሮግራም ይጀምራል። አዲሱ ፕሮግራም በጥያቄና መልስ የሚሸፈን ሲሆን የትግርኛ ስርጭታችን አድማጮች እንግዶችን በቀጥታ መጠየቅ የሚችሉበት ነው። ለጥያቄው መልስ በትግርኛ ለዛሬ ቅዳሜና ነገ እሁድ ዶክተር ግላውዲዮስ አርአያን እና አቶ ግደይ ዘርአጺዮንን የጋበዘውን ፕሮግራም ከዚህ የአማርኛ ስርጭት ቀጥሎ እንድትከታተሉ የትግርኛ ዝግጅት ክፍል ይጋብዛችኋል። የአሜሪካ ድምፅ በጎርጎሪያኑ የዘመን ቀመር 2021 ዓመተ ምሕረት ገብቶ እነሆ ሁለተኛ ቀኑ በከፊል ዓለም አልቋል በከፊሉም እየተገባደደ ነው። አዲሱም አመት እነሆ ውሎ አደረና ደርሰን የተላመድን ይመስላል። መቼም ከሁለት ሺህ ሀያ የማይሻላለ ብዙ መከራ፣ ብዙ ሐዘን፣ ብዙ ትርምስ፣ ብዙ ሰቀቀን የታየበት ለአዲስ ዓመት ሰላምና ጤና እንመኛለን። ሁለት ሺህ ሀያ ግን እንደ ርግማን ሆኖ ሁለቱም ርቀው ታለፈ። እንኳን ሄደ ገፊ ዓመት። ለማንኛውም ኢትዮጵያ ውስጥ በተከናወኑ አበይት ጉዳዮች ዙሪያ መስፍን አራጌ ከምሁራን ጋር ያደረገውን ጭውውት አዳምጡ። በወሎ ዩኒቨርሲቲ ታሪክ ትምህርት ክፍል ምሁራን አይን 2020 በኢትዮጵያ በኢትዮጵያና ኢትዮጵያውያን ዘንድ ስጋትና ተስፋ፣ ሐዘንና ደስታ፣ ስኬትና ተግዳሮቶች ተስተዋሉበት ነበር። የትምህርት ክፍሉ መምር ዶክተር አለማየ ወርቅ ሆን እንደሚሉት በተለይ በርካታ ፈተናዎችን ተቋቁሞ ኢትዮጵያን እንደ ኢትዮጵያ ማስቀጠል መቻሉን በስኬት ይዘክሩታል። በስልጣን ላይ የነበሩ ቡድኖች ኢትዮጵያን በብሄር በሃይማኖት ሰፈር በእያንዳንዱ ሰፈር ገብተው የኢትዮጵያን ሕዝብ በብሔርና በሃይማኖት ከፋፍለውታል። ይሄ ደግሞ ብሔራዊ ስሜትና አንድነት እንዲዳከም አድርገውታል። ኢትዮጵያን መበጣትን ነው የነሱ የመጨረሻ አጀንዳቸው የነበረው። ስለዚህ ይህንን ሁሉ ተግዳሮት ተቋቁሞ ኢትዮጵያን እንደ ሀገር ማስቀጠል መቻሉ እጅግ በጣም ጥልቅ የሆነ ስኬት ነው። አይደፈረ የነበረውን ስርዓት ረጅም ጊዜ እየቆየ ልምድ ያላቸው በወታደራዊ ልምድ፣ በዲፕሎማሲ ልምድ፣ ገንዘብ ያላቸው አቅም ያላቸው ሴራ ፖለቲካን በደንብ አድርገው ከትንስሱ ጀምረው እስከ መጨረሻ ድረስ አውቁ ቡድኖች አንድ ወር ባልሞላ ጊዜ ውስጥ ይወድማሉ ይገረ ይደርሳሉ ብሎ ማሰብ በማይቻልበት ሁኔታ ያንም የኢትዮጵያ መንግስት ጫናውን ተቋቁሞ ማስወገድ መቻሉ ጥልቅ የሆነ ስኬት ነው ብዬ ነው ማስበው። ረዳት ፕሮፌሰር ምስጋናው ታደሰም አመቱ በተወሰነ መልኩም ቢሆን የህግ የበላይነትን ለማረጋገጥ ሙከራ የተደረገበት እንደነበር ይጠቅሳሉ። የኢትዮጵያን አንድነት ይፈታተኑ የነበሩ ምናልባትም ለሀገሪቱ መበታተን ምክንያት ሊሆኑ የሚችሉ አንዳንድ ብሄርተኛ ፖለቲከኞች የሚደፈሩ የማይመስሉ በህዝብ በብሄር በዘር ተደግፈው ግን ኢትዮጵያን ምናልባትም ሊያፈራርስ የሚችል የፖለቲካ አስተሳሰብ የነበራቸው ሰዎች በአንድም ይሁን በሌላ አጋጣሚ በህግ ቁጥጥር ስር የዋሉበት አመት ነበረና ይህ እንግዲህ አገር ውስጥ የነበረውን የዘር ፖለቲካ በተወሰነ መልኩ ውጥረቱን እንደቀነሶ መመልከት እንችላለን። በአመት ውስጥ ከተስተዋሉ ስኬቶች መካከል የታላቁ ህዳሴ ግድብ ሙሌት መጀመር አንደኛው መሆኑንም ምሁራኑ ይናገራሉ። ከመካከለኛው ዘመን ጀምሮ የኢትዮጵያ ነገስታት አባይን ለመገደብ የተለያየ ሙከራ አድርገዋል። እስከ ምንሊክ ድረስ ያሉት ከምንሊክም በኋላ ኃይለሥላሴም የደርግ መንግስትም የኢህአዴግ መንግስትም እንደዚሁ በተለ በተለያዩ ዘመናት በተለያዩ ሁኔታ ሙከራዎች ተደርገዋል። እነዚ ሙከራዎች ሁሉ ጫፍ የደረሱት የኢትዮጵያውያን የረጅም ጊዜ ትምኔት ስምረት ላይ የደረሰው በያዝነው የፈረንጆቹ 2020 ዓመተ ምህረት ነው። በተወሰነ መልኩም ቢሆን ውሃ መያዝ መጀመሩ ትልቅ ተስፋ ሰጪ ነበረ። የአባይ ግድብ ውሃ መያዝ መጀመሩ በተገለጸበት ዕለት በመላው የኢትዮጵያ ከተሞች የነበረው ትዕይንት፣ ሰልፍ፣ የህዝቦች ደስታ፣ እልልታ እነዚህ ሁሉ ነገሮች የሆነ ያጫሩት የኢትዮጵያ አይነት መንፈስ ነበረ። በተለይ ከመጀመ የመጀመሪያውን ዙር የታላቁ የኢትዮጵያ ህዳሴ ግደብ የውሃ ሙላትን ተከትሎ በተፋሰሱ ሀገሮች ሲደረግ የነበረው ድርድር ላይ የአሜሪካ ጣልቃ ገብነት ሰነዱን አዘጋጅተው ኢትዮጵያን አፏን ሸብበው እጃቸውን ጠምዝዘው እንዲፈርሙ ማድረግ እጅግ በጣም ከባድ እና አደገኛ የሆነ ሂደት ነው። ስለዚህ ይህንን ደግሞ በብልህነትና በአርቆ ሀሳቢነት ተቋቁመው ያንን የመጀመሪያውን ዙር የውሃ ሙሌት በስኬት ማከናወን መቻላቸው ትልቁ ስኬት ነው። ይሁን እንጂ አመቱ ኢትዮጵያ እንደ ሀገር በብዙ መልኩ የተፈተነችበት እንደነበር ዘርና እምነትን መ መሰረት አድርጎ የተካሄዱ ጭፍጨፋዎችን በማጣቀሻነት ያቀርባሉ። ኢትዮጵያ እንግዲህ የምትገኝበት አካባቢ በምስራቅ አፍሪካ እጅግ በጣም አስቸጋሪ በሆነ ቀጠና ውስጥ ስለሆነች በውጭና በሀገር ውስጥ ችግሮች እጅግ በጣም ተከባ ነው የምትገኘው። ብሔር ተኮር የሆኑ ጥቃቶች በተለያዩ ክልሎች ላይ ይስተዋል ነበር። በተለይ በኦሮሚያ ክልልና በቤኒሻንጉል ጉሙዝ ላይ ከዚህ በፊት ኢትዮጵያ ውስጥ ያልተከሰቱ ችግሮች ብሔር ተኮር የሆኑ ችግሮች በሀገር ውስጥ ላይ ተከስቷል። ይሄም ብዙ ሰዎችን ቤት አልባ አድርጓል። ብዙ ሰ ሰዎችን ህይወት አሳጥቷል። ብዙ ሰዎች ጥረው ግረው ያፈሩትን ጥሪትና ሀብት እንዲያጡ አድርጓል። አልፎ ጠርፎ ደግሞ ሀገር ብለው ከሚኖሩበት ሀገር ላይ ሀገራዊ ስሜትም እንዳይኖራቸው አንዱ ተግዳሮት ነው ብለን ማየት እንችላለን። ይሄ የዘር ፖለቲካው የብሔር ፖለቲካው ጫፍ የረገጠበት አንድ ነገር ኮሽ ባለ ቁጥር ዘር ተመርጦ፣ ቋንቋ ተመርጦ፣ ብሔር ተመርጦ የሚከተሉት ሃይማኖት ተመርጦ ሰዎች የሚገደሉበት አመት ነበረ። እጅግ በጣም በርካታ ዜጎቻችን በዚህ ረግፈዋል። እነው ለአብነትም ያክል የአርቲስት ሃጫሉ ሁንዴሳን ሞት ተከትሎ ምንም የማያውቁ ምናልባትም መሞቱን የማያውቁ መገደሉን የሚያውቁ ለፍቶ አዳሪዎች ንጹሐን ዜጎች ህይወታቸውን ያጡበት አመት ነው። እነሻሸመኔ ባሉ አካባቢዎች ከተማ የተቃጠለበት በመቶ ሚሊዮኖች የሚደርስ የንብረት ውድመት የደረሰበት ኢሰብአዊ በሆነ መልኩ ከዚህ ቀደም በሀገራችን ታይቶ በማያውቅ መልኩ ሰዎች የተገደሉበት ለማድረግ ቀርቶ ለማሰብ በሚቸግር ሁኔታ ንጹሐን ዜጎች እጅግ የተጨፈጨፉበት አመት በመሆኑ ይሄ በጣም ያሳዝናል። ከዚህ በተጨማሪ አለም አቀፉ የጤና ስጋት የሆነው የኮቪድ ወረርሽኝ ማህበራዊ ኢኮኖሚያዊና ፖለቲካዊ ፈተናዎችን እንዳስከተለ ፕሮፌሰር ምስጋናው ያስታውሳሉ። እንዳለፉት ስምንትና ዘጠኝ ወራት ከዩኒቨርሲቲ እስከ አጸደ ጻናት ያሉ የትምህርት ተቋማት የተዘጉበት አመት ነው። ከዚህ በላይ ግን በእኔ እይታ ኮሮና በሀገራችን ካስከተለው የኢኮኖሚና ማህበራዊ ጉዳት ይልቅ በፖለቲካውን መስክ ያሳድረው ተጽዕኖ ነው ከፍተኛ ብዬ አስባለሁ። በኮሮና ምክንያት በ2012 ዓ ም ሊደረግ የነበረው ምርጫ መራዘም ነበረበት። ህጋዊ በሆነ መንገድ በህዝብ ተወካዮች ምክር ቤት በፌዴሬሽን ምክር ቤት በተጠኑ ጥናቶች መሰረት ምርጫው እንዲራዘም የሆነበት አጋጣሚ አለ። በኢትዮጵያ ብቻ አይደለም፣ በብዙ የዓለማችን ሀገሮች ምርጫ የተራዘመበት አጋጣሚ አለ። ይህን ተከትሎ ግን በሀገራችን በተለይ ደግሞ ከህወሀት ጋር በተገናኘ መልኩ ከፓርላማው ውሳኔ በተቃራኒ ከፌዴሬሽን ምክር ቤት ውሳኔ በተቃራኒ ህወሀት በትግራይ ክልል ምርጫ ያደረገበት ያ ምርጫ እንደገና በምርጫ ቦርድ እውቅና ያላገኘበት ከዚህ ጋር ተያይዞ በትግራይ ውስጥ ያለው የጸጥታ ና የደህንነት ጉዳይ በመከላከያ ሰራዊቱ ላይ አደጋ እስከመጣልና ኋላም እንግዲህ ህወሀት ከመንበሩ የተወገደ የሚመስልበት ደረጃ እስኪደርስ ድረስ ከፍተኛ የሆነ የፖለቲካ ጫና ውስጥ ነው ያስገባል በመንግስት በኩል ችግሮችን ተከታትሎ በፍጥነት ለመፍታት የተደረጉት ሙከራዎች በቂ አለመሆናቸውን ለንጹሀን ህይወት መቀጠፍ፣ ለንብረት ውድመት፣ ለአገር ደህንነት አለመረጋገጥ ምክንያት እንደነበርም አብራርተዋል። አመቱ በአውሮፓና አሜሪካ ኑሯቸውን ያደረጉ አንዳንድ ኢትዮጵያውያን ከህዝብ ይልቅ ለፖለቲካ ድርጅት በመወገን የኢትዮጵያን ክብር ዝቅ ለማድረግ የሞከሩበት ነበር ሲሉም ይናገራሉ ውስጥ የሚኖረውን ህዝብና መንግስት ክብርና ዝናውን ዝቅ ለማድረግ ዳውን ዳውን ኢትዮጵያ እያሉ የኢትዮጵያን ክብር ዝቅ ለማድረግ የሞከሩበት ንትናው ማውገዝ ካለብን ማይ ካድራ ላይ የተፈጸመውን የንጹሐን ጭፍጨፋ አትሊስት በጉዳያቸው ላይ አካቱ መውጣት ሚዛን የደፋ ነበረ። እንደ ቢያንስ ቢያንስ የንጹሐን ዜጎች ጉዳይ ጉዳያቸው አይደለም። የመከላከያ ሰራዊቱ መጨፍጨፍ ጉዳያቸው አይደለም። የእነሱ ጉዳይ የህወሀት መነካት ነው። ይሄ ደግሞ ግልጽ የሆነ የፖለቲካ ወገንተኝነት ነው። ምሁራኑ በአዲሱ የፈረንጆች ዓመት ተስፋና ስጋቱ እንደሚቀጥል አብራርተው የተዳከመው ኢትዮጵያዊነት ይጠናከራል የሚል ተስፋቸውን ሲሰነዝሩ፣ ከጎረቤት ሀገራት ጋር ያሉ የድንበር ጉዳዮች ዘላቂ መፍትሄ ካላገኙ ግን አካባቢው የግጭት ማዕከል ሊሆን የሚችልበት አጋጣሚ እንዳለ ስጋታቸውን ጠቁ ቆመዋል ለአሜሪካ ድምፅ ሬዲዮ መስፍን አራጊ ነኝ ከደሴ አመሰግናለሁ መስፍንንም እንግዶቹንም እስኪ አሁን ከመራያ ኬሪ ኦንላይን ሳይን ጋር ልተዋችሁ የአሮጌው መሸኛ የአዲሱ መቀበያ ዝማሬ ነው የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች እነዚህ ነበሩ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሡ ተምሬ ነው። ያስተናገድኳችሁ ሰሎሞን አባተ ሰላም ጤና ይስጥልኝ። ወደ ነበሩ